መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሠላሳ አንድ ፊልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፊልስጤማውያን ፊት ሸሹ። ተወግተውም በጊልቦዓ ተራራ ላይ ወደቁ። ፊልስጤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው። ፊልስጤማውያንም የሳኦልን ልጆች ዮናታንና አሚናዳብን ሚልኪሳንም ገደሉ። ሰልፍም በሳኦል ላይ ጠነከረ፣ ቀስተኞችም አገኙት፤ እርሱም ከቀስተኞቹ የተነሣ እጅግ ተጨነቀ። ሳኦልም ጋሻ ጃግሬውን እነዚህ ቈላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍህን መዘህ ውጋኝ አለው። ጋሻ ጃግሬውም ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ ከእርሱም ጋር ሞተ። በዚያም ቀን ሳኦል፣ ሦስቱም ልጆቹ፣ ጋሻ ጃግሬውም፣ ሰዎቹም ሁሉ በአንድ ላይ ሞቱ። በሸለቆውም ማዶና በዮርዳኖስ ማዶ የነበሩ እስራኤላውያን የእስራኤል ሰዎች እንደ ሸሹ ሳኦልና ልጆቹም እንደ ሞቱ ባዩ ጊዜ ከተሞቹን ለቀው ሸሹ። ፍልስጥኤማውያንም መጥተው ተቀመጡባቸው። በማግሥቱም ፍልስጥኤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልና ሦስቱ ልጆቹ በጊልቦዓ ተራራ ላይ ወድቀው አገኙአቸው። የሳኦልንም ራስ ቈርጠው የጦር ዕቃውን ገፈው ለጣዖታቱ መቅደስ ለሕዝቡም የምስራች ይሰጥ ዘንድ ወደ ፍልስጥኤማውያን አገር ሁሉ ሰደዱ። የጦር ዕቃውንም በአስታሮት መቅደስ ውስጥ አኖሩት። ሬሳውንም በቤትሳን ቅጥር ላይ አንጠለጠሉት። ፍልስጥኤማውያንም በሳኦል ላይ ያደረጉትን የኢያቢስ ገለዓድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጆቹንም ሬሳ ከቤትሳን ቅጥር ላይ አወረዱ። ወደ ኢያቢስም መጡ። በዚያም አቃጠሉት። አጥንታቸውንም ወሰዱ። በኢያቢስም ባለው በአጣጡ ዛፍ በታች ቀበሩት። ሰባት ቀንም ጾሙ።